ዩናይትድ ስቴትስ ለዓለም የጤና ድርጅት የምትሰጠውን የገንዘብ ድጋፍ ልትቆርጥ እንደምትችል ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። የጤና ድርጅቱ ለቻይና ያዳላል የሚል ስሞታ አላቸው የአሜሪካው ፕሬዚዳንት። የዓለም የጤና ድርጅት ግን በኮቪድ-19 ዓለም አቀፍ ወረርሺ ላይ ግዙፍ ስራዎችን እያከናወነ መሆኑ እየተነገረ ነው። ስቲቭ ኸርማን ከዋይት ሀውስ ያጠናቀረው ዘገባ ዝርዝሩን ይዟል። ሰለሞን አባተ ያቀርበዋል። ኮቪድ-19 እያደረሰ ያለውን የከበደ ጥፋት የዓለም የጤና ድርጅት ቀደም ሲል ማየት ተስኖታል የሚል ክስ እያሰሙ ያሉት ፕሬዚደንት ዶናልድ ትራምፕ ሀገራቸው ለድርጅቱ የምትሰጠውን ግዙፍ መጠን ያለው የሚባል ገንዘብ እንደምታቅብ ተናግረዋል። በኮቪድ-19 ጉዳይ ተሳስተዋል ግዝፈትና ክብደቱን ስተዋል ብለዋል ትራምፕ ስለ ደብሊው ኤችኦ ሲናገሩ። ምናልባትም ደብሊው ኤችኦ እንዲያ የሆነው በፕሬዚደንቱ ክስትና መከራከሪያ ወረርሽኙ ለተጫረባት ቻይና የተለየ አመለካከት ስላለው ሳይሆን አይቀርም፣ የእርሳቸው ሀሳብ ነው። ወደ ቻይና በጣም የተሳቡ ናቸው ብለዋል ሚስተር ትራምፕ። ይህንን ጉዳይ ደግሞ ጠልቀን እንፈትሸዋለን ሲሉም አክለዋል። በእንዲህ አይነት የከበደ ዓለም አቀፍ ወረርሽኝ ውስጥ ከድርጅቱ ላይ ገንዘብ ማነቅ ብልህነት ይሆናል ብሎ ጋዜጠኛ የጠየቃቸው ጊዜ ግን የመጀመሪያ ዛቻቸውን አጥፈዋል። ፕሬዚደንቱ እናየዋለን ገንዘብ የመከልከልን ጉዳይ በሚል አሻሽለውታል። በእርግጥ ለዚህ የፕሬዚደንት ዶናልድ ትራምፕ ክስ የዓለም የጤና ድርጅት መልስ አልሰጠም ወይም ለቀረበለት ጥያቄ ወዲያው ለመመለስ አልተጣደፈም። ይሁን እንጂ ከፕሬዚደንቱ መግለጫ ከጥቂት ደቂቃዎች በፊት ተናግረው የነበሩት የደብልዩ ኤች ኦ ቃል አቀባይ ስቴፋን ዱያሪች ይህንን በድርጅታቸው ላይ የሚሰማ ጅምላ ወቀሳ አጣጥለዋል። በኮቪድ ላይ ግዙፍ ስራ ሰርተናል ብለዋል። ዓለም አቀፍ መመሪያዎችን በማውጣትና በማሰራጨት መንግስታትን በስልጠና በማገዝ ሀገሮች ለወረርሽኙ ምላሽ መስጠት እንዲችሉ ለመደገፍ በሚሊዮኖች የሚቆጠሩ ቁሳቁስና መሳሪያዎችን በመላክ ጭምር ዱያሪች በሌላ በኩል ደግሞ አዲሱ ኮሮና ቫይረስ በዩናይትድ ስቴትስ ምጣኔ ሀብት ላይ በትሪሊዮኖች የሚገመት ጉዳት እንደሚያደርስና ሰውንም በገፍ እንደሚገድል አስተዳደራቸው በውስጥ ካለው መረጃ ቀድሞም ያውቅ እንደነበረ የሚነሱባቸውን ጥያቄዎች ፕሬዚደንቱ አያከብሯቸውም፣ ይገፏቸዋል፣ አይቀበሉም። ኮቪድ-19፣ ከአስር በላይ ሀገሮችን ማዳረሱ የታወቀ ጊዜ ጥር ሀያ ላይ ልክ ከሁለት ወር ከሳምንት በፊት ማለት ነው። የትራምፕ የንግድ አማካሪ ፒተር ናቫሮ የመጀመሪያውን ደወል በራሳቸው በፕሬዝደንቱ ለሚመራው ብሔራዊ የደህንነት ምክር ቤት አቃጭለው እንደነበር ተዘግቧል። ትራምፕ ግን አላየሁትም ብለዋል። ያ ናቫሮ እንደ ሀሳብ ኮቪድ-19 እስከ መቶ ሚሊዮን አሜሪካውያንን ሊያዳርስ እና ከአንድ ሚሊየን እስከ ሁለት ሚሊየን ሰው ሊገድል እንደሚችል አስጠንቅቀው እንደነበር የዋይት ሀውስ ምንጮች ጠቁመዋል። ራሳቸውን ለሀገራቸው ከአንድ ባንድ መሪ ወይም የድጋፍ ቡድን አውራ ጋር ያመሳሰሉት ፕሬዚደንት ትራምፕ ሁከትና ድንጋጤን መፍጠር አልፈልግም ብለዋል። መረጃው ያኔ ደርሷቸው ቢሆን ኖሮ እንኳ ይፋ እንደማያደርጉት አስረግጠው ሲናገሩ በእርግጥ ፕሬዚደንቱ ከኛው የንግድ አማካሪያቸው ናቫሮ በደረሳቸው አንድ ማሳሰቢያ መሰረት ፈጥነው እርምጃ የወሰዱበት ጊዜም ነበር፤ ከቻይና የሚነሱ ጉዞዎች ላይ እገዳ ጥለዋል። ያንን እርምጃቸውንም ደጋግመው እያሞጋገሱ አንስተዋል። እንዲያም ሆኖ ግን ያ ቫይረስ መጥቶ ጠፊ እምብዛም የማይከፋ አድርገውም ተናግረውለታል። ለእኛ መጨረሻው መልካም ይሆናል ብለው ነበር ጥር ሀያ አንድ አድርገውት በነበረ አንድ ንግግር ስለዚያ መልእክታቸው ትናንት አንድ ጋዜጠኛ ሲጠይቃቸው ከዚያ የተሻለ ማለት አልችልም ነበር ብለዋል። ባጭሩ ለማንኛውም ኮቪድ-19 እንደ ተሰጋው ወደ ምድረ አሜሪካ መዝለቁ አልቀረም ገባ። አንዳንዶች አቀለሉት፣ አንዳንዶችም አከበዱት። ሁለት ወራት ባልሞላ ጊዜ ውስጥ ታዲያ አራት መቶ ሺህ ሰው ለአዲሱ ኮሮና ቫይረስ ተጋለጠ። አሜሪካም ከአስራ ሁለት ሺህ በላይ ልጆቿን እንዲህ ፈጥና አጣች ይላሉ አሁን እየወጡ ያሉ ዘገባዎች ይህ ሳምንት እጅግ የከበደው ነው ነው የሚባል በመጪዎቹ ሳምንታትም እምብዛም በጎ ነገር አይጠበቅም በእርግጥ አንዳንዶች ዛሬ ሆኑ የተስፋ ጭላንጭል ቢታያቸውም የዓለም የጤና ድርጅት ለአሜሪካ ፕሬዚደንት ወቀሳዎችና ክስስ የሚሰጠው መልስ ሲኖር ይሆን እንጠብቃለን ሰሎሞን አባተ ነኝ በኮቪድ-19 ወረርሽኝ ምክንያት እየሰራሁበት ካለሁት ዋሽንግተን ዲሲ ዋተርፍሮንት ከሚገኘው መኖሪያዬ ያቀረብኩላችሁ።